አምስት አፍሪካውያት ሀገራት በጽንፈኛው የናይጄሪያ እስላማዊ ቡድን ቦኮ ሀራም አንጻር አንድ የጋራ ጦር ጓድ ለማቋቋም ተስማሙ። የኒጀር፣ ቻድ፣ ካሜሩን ና የቤኒን መሪዎች ከሁለት ቀናት በፊት ባለፈው ሐሙስ እንደ አውሮፓውያን ዘመን አቆጣጠር ሰኔ 11 2015 ዓ ም በናይጄሪያ ፕሬዚደንት መሐማዱ ቡሃሪ አስተናጋጅነት በመዲናዋ አቡጃ ባካሄዱት ጉባኤ ላይ ነበር እዚህ ስምምነት ላይ የደረሱት። የጋራው ጦር ጓድ አመራር በአምስቱ ሀገራት መካከል በየስድስት ወሩ እንዲዘዋወር ቀርቦ የነበረውን ሀሳብ የናይጄሪያ ፕሬዚደንት መሐማዱ ቡሃሪ የጓዱ አመራር በዙር የሚያዝበት ድርጊት ሀገራቱ የተነሱበትን ትግል ዓላማ ሊያዳክመው ይችላል በሚል ምክንያት ውድቅ በማድረግ ጓዱ በሀገራቸው እዝ ስር እንደሚውል አስታውቀዋል። ናይጄሪያዊው ፕሬዚደንት እንዳስረዱት ለጓዱ ከአራቱ ጎረቤት ሀገራት ጎን ብዙውን ወታደር የምታቀርበው ናይጄሪያ በመጀመሪያ ደረጃ የቦኮ ሀራም ሽብር ሰለባ እንደመሆኗ መጠን አመራሩ በናይጄሪያ እዝ ስር መዋሉ የጓዱን የጦር ስልት በተቀላጠፈ ሁኔታ ተግባራዊ ለማድረግ ያስችላል። ይሁንና የጋራው ጦር ጓድ ሰፈር ቀደም ሲል ታቅዶ እንደነበረው በሰሜናዊ ናይጄሪያ በምትገኘው የባጋ ከተማ ሳይሆን በቻድ መዲና እንጃሜና እንዲሆን መሪዎቹ ተስማምተዋል። ካለፉት ጥቂት ዓመታት ወዲህ በናይጄሪያና በአካባቢው ለብዙ ሺዎች ሕይወት መጥፋትና በብዙ መቶ ለሚቆጠሩ ሰዎች መታገት ተጠያቂ የሆነው ጽንፈኛው እስላማዊ ቡድን ቦኮ ሃራም እስኪደመሰስ ድረስ ትግላቸውን አጠናክረው ለመቀጠል ቆርጠው መነሳታቸውን ነው ናይጄሪያና ጎረቤት ሀገራት ያስታወቁት። ቻድ፣ ኒጀር እና ካሜሩን በአውሮጳውያኑ 2015 ዓ ምት መጀመሪያዎቹ ወራት ናይጄሪያ የቦኮ ሐራምን ሽብር ትቋቋም ዘንድ ጦር እንደላኩና ይኸው ድጋፋቸውም በርካታ ድሎችን እንዳስመዘገበላቸው የሚታወስ ነው። እነዚሁ ድሎች ለንዑሳኑ የናይጀሪያ ጎረቤት ሀገራት ክብር ቢያስገኙም ናይጄሪያ የአዲሱን የጋራ ጦር ጓድ አመራር ለብቻዋ ለመያዝ መፈለጓ በመካከላቸው ልዩነት ሊፈጥር እንደሚችል በበርሊን የሚገኘው በምህጻሩ ሞሴኮን በመባል የሚታወቀው የጸጥታ ጉዳዮች አማካሪ ድርጅት ባልደረባ ያን ፒየር ገምተዋል ቦኮ ሃራም እንቅስቃሴውን ናይጀሪያ ውስጥ ነው የጀመረውና ችግሩ በዋነኝነት ናይጀሪያ ነው የሚመለከተው ተብሎ ከታሰበ የናይጀሪያ የጦሩን አመራር የመያዝ አቋም ትክክለኛ ነው ሊባል ይችል ይሆናል ይሁንና የቡድኑ ሽብር የሚያስከትለው ፖለቲካዊና ማህበራዊ ተጽዕኖ ይህን የናይጄሪያን አቋም ይበልጡን አዳጋች ያደርገዋል። የቦኮ ሐራምን ሽብር እንዲያበቁ ግፊት ያረፈባቸው አዲሱ የናይጄሪያ ፕሬዝደንት ይህንኑ አቋማቸውን ተግባራዊ ከማድረግ በስተቀር ሌላ አማራጭ እንደሌላቸው ነው ተንታኙ ያን ፒየር ያስረዱት ምክንያቱም የጦሩ ጓዱ አመራር በየስድስት ወሩ የሚቀያየርበት ድርጊት አምስቱ ሀገራት ቦኮ ሀራምን ለመምታት ያስቀመጡትን አላማ ከግብ በሚያደርሱበት ጥረታቸው ላይ እንቅፋት እንደሚደቅን ነው ያን ፒየር ያመለከቱት። በናይጄሪያ መረጋጋትን ለማምጣት እንደሚሰሩ ያስታወቁት ፕሬዚደንት ቡሃሪ የጓዱ አመራር በዙር እንዲያዝ እንደማይፈልጉ ያቀ ያቀረቡት መከራከሪያ ሀሳባቸው በተለይ ቦኮ ሀራም ያስፋፋው ሽብር ግዙፍ የአካባቢ ችግር እየሆነ የመጣበት ድርጊት ሲታሰብ ትክክለኛ ነው። በጦሩ እዝ እንዲሁም በጦሩ ስልት አፈጻጸም ላይ ግልጽ አሰራር እንዲኖር ይፈለጋል። የተጓዳኝ ሀገራት ብሔራዊ ጥቅምም ከአካባቢው ጥቅም በልጦ እንዳይሄድ መከታተል የግድ ይላል። ለዚህም ነው የጋራው ጦር ጓድ አመራር ከስድስት ወራት በላይ የሚቀጥልበት አሰራር በጣም አስፈላጊ የሚሆነው። ናይጄሪያዊው ፕሬዝደንት መሐማዱ ቡሐሪ እንደ አውሮፓውያን ዘመን አቆጣጠር ባለፈው ግንቦት 29 2015 ዓ ም ስልጣናቸውን በይፋ ከተረከቡ ወዲህ ከእርሳቸው በፊት ሀገሪቱን በመሩት ጉድላክ ጆናታን አንጻር በቦኮ ሃራም ላይ በርካታ እርምጃዎችን አንቀሳቅሰዋል። ከእነዚህም አንዱ የናይጄሪያን ጦር እዝ ከመዲናይቱ አቡጃ የቦኮ ሃራም ጠንካራ ሰፈር ወደሚገኝባት ወደ ማይዱግሪ ከተማ ማዛወራቸው ይጠቀሳል። የጸጥታ ስጋቶችን በዘላቂነት ለማስወገድም የረጅም ጊዜ ትብብር አስፈላጊ መሆኑን በመገንዘብ ባለፈው የሳምንት መጨረሻ ጎረቤት ቻድንና ኒጀርን የጎበኙት፣ እንዲሁም ጀርመን እንደ አውሮፓውያን ዘመን አቆጣጠር ባለፈው ሰኔ ሰባትና ስምንትን ባስተናገደችው በኢንዱስትሪ የበለጸጉት የቡድን ሰባት ሀገሮች መሪዎች ጉባኤ ላይ የተገኙት የናይጄሪያ ፕሬዝደንት መሐማዱ ቡሃሪ ሀገራቸው ጽንፈኝነትን ለመታገል ለጀመረችው ጥረቷ ተጨማሪ እርዳታ እንዲደረግላት ተማጽኖ አቅርበዋል። ናይጀሪያውያን አሸባሪውን ጽንፈኛ ቡድን ቦኮ ሐራምን በመደምሰሱና በሀገሪቱ የተረጋጋ ሁኔታ በመፍጠሩ ረገድ ከአዲሱ ፕሬዝደንታቸው በአፋጣኝ ቁርጠኛ እርምጃ እንደሚጠብቁ ፕሬዝደንት ቡሃሪ በሚገባ መገንዘባቸውን የአፍሪቃን ጉዳዮች የሚከታተል የአንድ ሌላ የአማካሪ ድርጅት ፖለቲካ ተንታኝ ኢማድ ሜስዱ አስረድተዋል።